የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ያለውን ያሌተር ቁጥር እናቀዋለን። ፋንክሽናል ኦፕሽን እናቃቸዋለን። ሌሎች ሌሎችንም መሳሪያዎችን እጥረቶች ስለምናውቅ አትሊስት ሆስፒታል ውስጥ ያሉ በጥቂት ብልሽት ያቆሙ መሳሪያዎች አሉ። እነሱን እንዴት ወደ ጽንተ ማምጣት እንችላለን የሚለው ስናስብ ይህንን ፕሮፌሽናል ግሩፕ አቋቋመ። ኢትዮጵያ ውስጥ ያለውን የትንፈስ አጋዥ መሳሪያ ጥረት የተመለከቱ ሀያ በጎ ፈቃደኞች የጥገና ዘመቻ ጀምረዋል። በምሽቱ ይደመጣል ላይ ደግሞ ድህረ ምረቃ ፕሮግራም መግባት እንደገና ደግሞ ስኮላርሺፕ ማግኘት የሚፈልጉ ደግሞ ከሆነ ብዙ ኦንላይን ዶክተር አበበ ከበደ ናቸው። ከትምህርት ደጃፍ የራቁ ተማሪዎች ሰሞነኛውን ክፍተት ሊጠቀሙበት የሚችሉበትን ብልሃት በምሽቱ ያጋሩናል። ተጨማሪ ጉዳዮችም አሉን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ የዓለምን ውሎ አስከትላት አስቃኝናለች። አመሰግናለሁ ሀብታሙ በኢትዮጵያ ተጨማሪ ስምንት ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ ቀትር ላይ በጋራ ባወጡት የምርመራ ውጤት ሪፖርት መግለጫ በ24 ሰዓታት ውስጥ የላቦራቶሪ ምርመራ ከተደረገላቸው 447 ሰዎች ውስጥ ስምንት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ይህ የዛሬው የምርመራ ውጤት በኢትዮጵያ የኮሮና ቫይረስ የተገኘባቸውን ሰዎች ቁጥር ወደ ሰማንያ ሁለት ከፍ እንዲል አድርጎታል። ቫይረሱ የተገኘባቸው ሰዎች አምስቱ ኢትዮጵያዊ፣ አንድ ኤርትራዊ፣ አንድ ሶማሊያዊ እና አንድ እንግሊዛዊ መሆናቸው ተገልጿል። በሪፖርቱ መሰረት አብዛኞቹ የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ ቀሪዎቹ ሶስቱ ደግሞ በቫይረሱ ከተያዙ ሰዎች ጋር ንክኪ እንደነበራቸውን የተገለጸው። ከኬንያ የተመለሱ አንድ መቶ አርባ ሶስት ሰዎች በለይቶ ማቆያ ውስጥ እንዳሉ የኢትዮጵያ ሞያሌ ሆስፒታል አስታወቀ። ከኬንያ የተመለሱ ፍልሰተኞችን ለይቶ እያቆየ ወደየቤታቸው እንዲቀላቀሉ እያደረገ መሆኑን የሆስፒታሉ ዳይሬክተር ለአሜሪካ ድምጽ ዛሬ ተናግሯል። የከተማዋ ነዋሪዎች ግን የድንበር ተሻጋሪ ጉዞዎች አለመቆም እያሳሰባቸው መሆኑን ነው የገለጹት። ዘገባውን ያደረሰን ገልሞ ዳዊት ነው። አሜሪካ ኢትዮጵያን አመሰገነች። ኮቪድ-19 በዓለም ዙሪያ በፈጠረው የጉዞዎችና የማመላለሻ መስተጓጓል ምክንያት በየሀገሩ መውጫቶ የነበሩ አሜሪካውያንን ከያሉበት በማውጣት የኢትዮጵያ አየር መንገድ እየሰጠላለው ያልተቋረጠ ድጋፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፓምፔዮ ለጠቅላይ ሚኒስቴር አብይ አህመድ ስልክ በመደወል አመስግነዋል። ዩናይትድ ስቴትስ ኢትዮጵያን ለመደገፍ ባላት ቁርጠኝነት እንደምትገፋና ለዓለም አቀፉ የጤና አጣዳፊ አደጋ ምላሽ ለመስጠት በዓለም ዙሪያ ካሉ አጋሮቿ ጋር መስራቷን እንደምትቀጥል ሚኒስቴር ፖምፔዮ ለጠቅላይ ሚኒስትር አብይ አህመድ ያረጋገጡላቸው መሆኑን ከውጭ ጉዳይ ሚኒስቴሩ ቃል አቀባይ ቢሮ ትላንት የወጣው መግለጫ አመልክቷል። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስቴሩ በተጨማሪ በኢትዮጵያና በአሜሪካ ግንኙነቶች አስፈላጊነትና እንዲሁም ሁለቱ ሀገራት የማያቋርጥ መተጋገዝ ሊያደርጉባቸው በሚገቡ ቁልፍ በሆኑ አካባቢያዊ ጉዳዮች ላይም መመካከራቸውን የቃል አቀባዩ መግለጫ አክሎ ጠቁሟል። የናይጄሪያው ፕሬዚዳንት መሐመድ ቡሃሪ በአቡጃ በሌጎስ ና በኦጉን ክልሎች ተ ሎ የነበረውን የእንቅስቃሴ ገደብ ለተጨማሪ ሁለት ሳምንታት እንዲቀጥል አዘዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ሀገራቸው ፈረንሳይና ቀሪው አውሮፓ የአፍሪካን ዕዳ በእጅጉ መሰረዝ እንዳለበት አስገንዝበዋል። ይህም አህጉሪቱ የኮሮና ቫይረስ መስፋፋትን ለመከላከል የምታደርገውን ጥረት እንደሚያግዝ ነው አያይዘ የገለጹት። የሊቢያ የአንድነት መንግስት ደጋፊ የሆኑ ታጣቂዎች በትሪፖሊ በስተምዕራብ በሚገኙ የባህር ዳርቻ ከተሞችን መቆጣጠራቸው ተውቋል። የተባበሩት መንግስታት ድርጅት የተለያዩ የአፍሪካ ሀገራት የኮቪድ-19 ስርጭትን ለመክታት የሚያደርጉትን ጥረት አጋዥ እንዲሆኑ የመጀመሪያውን የሕክምና ቁሳቁሶች ልኳል። እነዚሁ ቁሳቁሶች ከዓለም የጤና ድርጅት የተለገሱ ሲሆን በዓለም የምግብ ድርጅት አማካኝነት አዲስ አበባ ወደ ተለያዩ የአፍሪካ ሀገራት ይተላለፋሉ ተብሏል። የቅርብ ዘገባዎች እንደሚያሳዩት እስካሁን በአፍሪካ በጠቅላላው 10,500 ሰዎች በቫይረሱ የተያዙ ሲሆን 500 ያክል ሰዎችም ለሕልፈት ተዳርገዋል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገርም። በኮቪድ-19 መቀስቀስ ማግስት በመቶ ሺህ የሚቆጠሩ ኢትዮጵያውያን ተማሪዎች በቤታቸው እንዲውሉ ትእዛዝ ተላልፏል። ይህ ማለት ግን ከትምህርት ጋር ፍቺ ፈጸሙ፣ ትምህርት አቆሙ እንደማለት ተደርጎ መቆጠር የለበትም የሚሉን የትምህርት ዘርፍ ባለሙያ አብረውን ያመሻሉ። ከዚያ በፊት ግን በፈታኝ ጊዜ ውስጥ የመፍትሄ ብልጭታ ስለፈነጠቁ ሀያ ወጣቶች እነግራቸዋለን። የኮቪድ-19 ህመም ከሚያስከትላቸው የጤና ችግሮች ዋነኛውና ለሞት የሚዳርገው የትንፈሳ እጥረት ነው። ለዚህ ደግሞ የትንፈሳ አጋዥ መሳሪያዎች ያላቸው ሚና ትልቅ ቢሆንም በዓለም አቀፍ ደረጃ በአሁኑ ሰዓት የመተንፈሻ አጋዥ መሳሪያዎች እጥረት አጋጥሟል። በኢትዮጵያም ይህን ችግር ለመቅረፍ ሀያ የሚሆኑ የህይወት ማቆያ ድጋፍ ሰጪ መሳሪያ መሐንዲሶች ወይም ባዮ ኢንጂነርስ በዘውዲቱ በኤካ ኮተቤና በጥቁር አንበሳ ሆስፒታሎች ውስጥ ተበላሽተው የተቀመጡ መሳሪያዎችን በመጠገን እያስረክቡ ይገኛሉ እደንገረመው ኮቪድ-19 ወረርሽኝን ለማሸነፍ በዓለም አቀፍ ደረጃ ምርምሮች እየተካሄዱ ቢሆንም እስካሁን ድረስ ግን ምንም አይነት መድኃኒት አልተገኘለትም። ሐኪሞችም የቫይረሱ ተጠቂዎች በጽኑ በሚታመሙበት ሰዓት በመተንፈሻ መሳሪያ ከማገዝ በዘለለ የሚያደርጉት የሕክምና ድጋፍ እንደሌለ ነው የሚናገሩት። በዚህም የተነሳ በዓለም ላይ የመተንፈሻ መሳሪያዎች እጥረት እያጋጠመ ሲሆን በኢትዮጵያም እየሰሩ ያሉ የማገዣ መሳሪያዎች ቁጥር ከአምስት መቶ እንደማይበልጥ የኢትዮጵያ የጤና ጥበቃ ሚኒስቴር በቅርቡ አስታውቋል። ይህንን ችግር በቅርብ የሚያውቁና ወደ 20 የሚጠጉ ህይወት ማቆያ ድጋፍ ሰጪ መሳሪያ መሀንዲሶች አዲስ አበባ ውስጥ በጥቁር አንበሳ በኤካ ኮተቤና በዘውዲቱ ሆስፒታሎች የመተንፈሻና የጽኑ ህሙማን ክፍል አገልግሎት መስጫ መሳሪያዎችን እየጠገኑ ይገኛሉ። ቡድን ወክላ ቤሉስማ አንበሴ ታስረዳለች። ና ስድስት የባዮሜዲካል ኢንጂነሮች ቴክኒሽኖችና ቮሊንተር ስብስብ ነው። አንድ ላይ የምንሰራው ከጤና ጥበቃ ጋር ካሉ ባዮሜዲካል ኢንጂነሮች፣ አዲስ አበባ ጤና ቢሮ ካሉ ባዮሜዲካል ኢንጂነሮች እና የመንግስት ሆስፒታል ካሉ ባዮሜዲካል ኢንጂነሮች እንዲሁም ፕራይቬት ሴክተር ላይ ያለ ነው። ባዮሜዲካሎች ነን እና እናውቋለን። ኦርሞስ አሴስመንት ተሰርቶ ነበር እና ያለውን የቬንትሌተር ቁጥር እናውቋለን። ፋንክሽናሎች እናውቃለን ሌሎችንም መሳሪያዎች እጥራቶች ስለምናውቅ አሁን ነገር አስቤ ያደርግ እንዴት ነው ዝግጅታችን የሚለውን ስና አትሊስት ሆስፒታል ውስጥ ያሉት ቶር ውስጥ ያሉት በጥቂት ብልሽት ያቆሙ መሳሪያዎች አሉ። እነሱን እንዴት ወደ እንትን ማምጣት እንችላለን የሚለውን ስናስብ፣ ይህንን ግሩፕ፣ ፕሮፌሽናል ግሩፕ አቋቋመን እና ወደ ስራ ገባ ማለት ነው። አሁን አንድ ወር ሆኖናል። መንግስትም ይህን ቬንትሌተር ለማምጣት ብዙ ካምፓኒዎችን ኦርደር አድርጓል። ግን ባለው በዓለማችን እጥረት የተነሳ ቶሎ ሊደርስ አልቻለም። በተፈለገበት ሰዓት የመጀመሪያው ከንድራዊ ዞግ የነበረ ሐኪሞቹ እኛ ውስጥ የነበሩ ፒፒኢ እጥረት ነው ነበረ መከላከያ መሳሪያዎች እነሱን ታድሬስ በማድረግ ውጫካሉ ሰዎች በማስተባበር ለማምጣት እየሞከሩ ነበረ። ከዛ ደግሞ የአሴስመንቱ የፊናሊ ሰራ የሚችለው ከግል ካምፓኒዎች ጋር አንድ ላይ ደግሞ ጤና ጥበቃ ስፔሻል የሰራ አሴስመንት ነበረ። ምን አይነት ሶፍትዌር ያስፈልጋቸዋል፣ ምን አይነት ፔፋት ያስፈልጋቸዋል የሚለውን ተለየ። ኦልሬዲ ተቀምጠው ነበረ። ያልተቀመጡም አሉ፣ ግን የተለዩ ነበሩ። እነሱ እነሱ አሴስመንቶችም ጊዜ ፈጁ፣ ግን ከዛ ቀጥታ ወደ ሜንቴናንስ ሚገባ ነው። የመጀመሪያው ዘውዲቱ ላይ ነበረ የተጀመረ። ከዛ ቀጥሎ ጥቁር አንበሳ እስካሁን ድረስ አስራ ሶስት ሜካኒካል ቨንክሌተር፣ ኦክሲጅን ኮንሰንትሬተር እንኳን ቁጥሩ አላውቅም፣ ግን በዛ ያለ ኦክሲጅን ኮንሰንትሬተር እንዲሁም ዘውዲቱ ሆስፒታል ውስጥ ያሉ የሚያስፈልጋቸው ሰርፋቸ ያለጊዘ ልክ እነዛ ሲመጡ ፋንክሽናል መሆን የሚችሉ መሳሪያዎች አሉ። ፎክስ የምናደርገው ለኮቪድ ናይንቲን ሊጠቅሙ የሚችሉ የህክምና መሳሪያዎችን ነው። ስፔሻሊ ኢንቴንሲቭ ኬር ይመስላል ያሉ ህክምና መሳሪያዎችን ነው። ሁሉንም ማዳራት በጣም ይሰዳል። እሱ በሌላ ጊዜ አሁን ደግሞ ይሄ ኮቪድ ናይንቲን ከመጣ ጀምሮ ይህል ሴክተራችን ምን ላይ ነው እንዴታችን ዝግጁ ነን የሚለውን ራሱ ሳይገን በፕራይቬት ሴክተሩን በመንግስትን ቁልጭ አድርጎ ያሳየ ነው እና ከእንግዲህ በኋላ የሚሰራበት ነው ያ ይህ የበጎ ፈቃደኞች ስብስብ ከታሰበው በላይ ብዙዎችን እንዳነቃቃ የምትናገረው ቤሉስማ አሁን ላይ የኢትዮጵያ አየር መንገድ፣ የኢትዮጵያ ሜትሮሎጂ ድርጅት፣ ጤና ጥበቃና ሌሎችም አጋር በመሆን ቅስቀሳ በመጀመር ከክፍለ ሀገርም የሚመጡ የተበላሹ የመተንፈሻ ማገዣ መሳሪያዎችን ለማደስ እየተዘጋጁ መሆናቸውንም ነው የምትናገረው። አሁንም ይቀጥላል። አሁን እንዲያውም ትልቅ ናሽናል ካምፔን እየተዘጋጀ ነው። ከአዶሽን አካዳሚ እዛ ወርክሾፓችን ሰጥተን አንከ ኮንሳሚኔሽን ማይጣር ሆስፒታል ወርክሾፕ ተመስረ ዛዚያርዙ ያሉ ኢንስሌተርን እናዚያ ሲ ኮንሰንትሬተሮች ተሰብስበው መካል እዚህ ባሉ ባለሙያዎች ሲጠጋ ነው። እንደዚህ ዓይነት ትልቅ ካምፔኝ እየተዘጋጀ ነው። ከትላንትና ጀምሮ ትላል ካምፔን ነው። አሁን አዲስ አበባ ላይ ያለን ብቻ ፕሮፌሽናሎች ነው። ሆስፒታሎች ላይ ነው እያሰራን ያለ ነው ግን በአጠቃላይ እንዳገራቀስ ደግሞ ይሄኛውን በደንብ ተለቅ ተደርጎ እንዲሰራ ጤና ጥበቃን በደንብ እንትኑ ማስዶ እየተንቀሳቀሰን ያለው እና በአየር መንገድ ያሉ ኦፊሻሎች ያንን መሳሪያ በትራንስፖርት እናጓጉዛለን፣ እዛው ያለበት ቦታ እናመጣለን። ወርክሾፕ ውስጥ የአቪዬሽን ወርክሾፕ ተለቅ ስለሚል እዛም ጥፈን ሰራለን የሚል ነገር ስላለ ሜትሮሎጂ ሴንተር አለ እዚህ፣ እነሱም አሉ ቻ በህብረት ኮላቦሬት ተደርጎ እነዚህ ሳሪዎች በሀገር አቀፍ ደረጃ ሜንቴናንስ እንዲሰራላቸው የታሰበ ነገር አለ እና ሁሉም ሁሉንም ያሳተፈ ነው። ይሄ ሁሉንም አገር አቀፍ ደረጃ ያሉ ፕሮፌሽናሎችን ስታጠቃልልም በሉስማ ይህ ችግር የሀገራችን የጤና ስርዓትና አስተዳደር ላይ ብዙ ክፍተት እንዳለ ያሳየ መሆኑን ጠቅሳ፣ አሁን ላይ ግን በተለይ የሕክምና መሳሪያዎችን የሚለግሱ ሰዎች መሳሪያዎቹ ዓለም አቀፍ የጥራት ደረጃቸውን የጠበቁ መሆናቸውና የረጅም ጊዜ ማስተማመኛ ያላቸው መሆኑን ልብ እንዲሉ አሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ቀደን እናመሰግናለሁ። ጋቢና ይቀጥላል። ከአሜሪካ ድምፅ። አሁን መሪያችንን ስናዞር ወደ ትምህርት መንደር እንዘልቃለን። ወረርሽኙ ተማሪና ተማሪ ቤትን ካራራቀ ሳምንታት አለፉ። በመላው ዓለም የሚገኙ በርካታ ተማሪዎች እነዚህን ቀናት በቤቶቻቸው ውስጥ ነው እያሳለፉ ይገኛሉ። በማስተማር ትምህርትን የሚመለከቱ ዘመቻዎችን በማስተባበር አመታትን ያስቆጠሩት ዶክተር አበበ ከበደ ይህ ጊዜ በመማር ማስተማር ምህዳር ውስጥ የሚተወው ክፍተት ይኖራል ብሎ ያስባል። እውነት ለመናገር ማስተማር ትምህርት ብቻ ሳይሆን አስተማሪው ከልጆቹ ጋር ከሆነው በትምህርት ሂደት ውስጥ የሚፈጠ ሁኔታና ስሜት ብዙ ዋጋ አለው። እዛው አሁን እሱ የለም። እንደገና ደግሞ ልጆቹ ህይወታቸውን ፕላን አድርገው ነው የመጡት። በተለይ አሜሪካን ተማሪዎች ከዚህ ኮርስ ቀጥሎ ምን ኮርስ እንደሚወስድ፣ ከዚያ በኋላ መቼ ግራጁዌት እንደሚያደርግ፣ የትኛው ጋር ግሬዱበት ያቃል በፕሮግራም ነው ሁሉ እስካሁን በጣም ዲስትራክትድ ከመሆኑ የተነሳ ለዚህ ተመሰ ሲባል ለምሳሌ ይሄ ኤልቢ ቢ መስጠት ቀርተው ፓስና ፌል የሚል ነገር ያ ደግሞ ለአንዳንድ ተማሪ ተማሪያ ሆንም እንደገና ሀይለኛ ችግር ምንድነው የሚመጣው ፓስ ፓስና ፌል ብቻ ከተጠጣው ልዩ ለምሳሌ ወደፊት ወደ ድህረ ምረቃ ፕሮግራም መግባት የሚፈልግ ከሆነ ስራ ላይ መሄድ የሚፈልግ አንዳንድ የሚፈልግ ከሆነ አንዳንድ መስሪያ ቤቶች እና ድህረ ምረቃ ፕሮግራሞች ፓስና ፌል የሚል ግሬድ አይቀበሉም።

የሰሜን ካሮላይና የእርሻና ቴክኒክ ዩኒቨርሲቲ ባልደረባ ዶክተር አበበ ከበደ ከትምህርት ቤት ደጆች የራቁ ተማሪዎች ከትምህርት መንፈስ እንዳይርቁ የሚያደርጓቸው መላዎች መኖራቸውን የሚያወሳሉ። ለምሳሌ እንግዲህ የመጽሐፍና የኢንተርኔት አክሰሳች ናም ምንሀል ሆነ ባላቀውም በለ መጠን ማለት ሁሉ ጊዜ በተለይ አዲስ አበባ በመንገድ የሚያልቅ ነው ልጆቹ ላይታች ሲሉ አመሱ ነው የምታያቸው። ይሄ አሁን ትልቅ ኦፖርቲኒቲ ይፈጥርላቸዋል። በደንብ ያልገባቸውን ነገር ማንበብ አንብበው ራሳቸውን ሞር ማሻሻል ይችላሉ። ሶሻል ኔትወርክ ልጆቹ ፈጥረው አብረው የሚነጋገሩባቸ ነገሮች አሉ። እንደ ዋትሳፕ አለ፣ ቴሌግራም አለ። እነኝ እነኝህ ላይ ስብስቦች አሉ። በተለይ እዚህ እንግሊዝ ሀገር የሚኖሩ በየቦታ ያሉ ልጆች አሉ። እዛ ስብስቦች ሆነ ብለው ገብተው ወጣቶችን አክሰስ እያደረጉ የሚመክሯል የሚመክሯሉ በዛ ቻናል ውስጥ ለምሳሌ በመጠቀም ልጆቹን ኢንጌጅ ማድረግ ይቻላል። በተለይ ደግሞ ድህረ ምረቃ ፕሮግራም መግባት እንደገና ደግሞ ስኮላርሺፕ ኦፖርቲኒቲ ማግኘት የሚፈልጉ ደግሞ ከሆነ ብዙ ኦንላይን አክሰስ አሉ። ያንንም ሊንክ በኢትዮጵያ ሳይንቲፊክ እና አካዳሚክ ኔትወርክ በኩል በሌሎች ደግሞ ኤጀንሲ ኤክስፐርት ያላቸው ኤጀንሲሳል በዛ በኩል እነዛን አክሰስ እንዲያደርግና እንዲያነቡ ማለት ይዳለበት። እንግዲህ አንዱ ነጀ ምንድን ነው? እኔ ስር ቤተኛ ፊዘስ ጨርሸ ውጣ ስልን የኛ ልጆች በኮቪድ ናይንቲን ታቸው የሚሆኑ ከሆነ ዘካንዱ ቤተዛሚ እያል ዶክተር አበበ ከበደ የኢትዮጵያ ሳይንቲፊክ አካዳሚ ኔትወርክ የተሰኘ መጽሐፍና በጎ ፈቃደኛ መምህራንን ወደ ኢትዮጵያ በየጊዜው የሚልክ የኢትዮጵያ የትምህርት ሁኔታን ደጋፊ የሆኑ አውደ ጥናቶችን የሚያቀናጅ ተቋም አስተባባሪም ናቸው። ሰሞኑኛው በተቋሙ እንቅስቃሴዎች ላይ የተወውን ደንቀራም አጋርተውናል። ለምሳሌ አንድ መኪና ሙሉ መጽሐፍ ለመሄድ ተዘጋጅቷል እና በአሁኑ ጊዜ ለምሳሌ ብዙ መጽሐፍ የሚፈልጉት ብዙ ትምህርት ቤቶች እና እነኛ ትምህርት ቤቶች ትንሽ ያ መጽሐፍ በጊዜ የማይደርስላቸው እርግጠኛ። ምክንያቱም በአሁኑ ጊዜ ቢላክ እዛ ኢትዮጵያ ያለው የሎጂስቲክስ የምናምን ሰው ወጥቶ ይቀበላል አይፈቅድ እነዚህ እነዚህ ነገር ይችላል። ለምሳሌ እሱ አንዱ ነው። ሌላው ደግሞ አሁን እዚህ እንኳን አንተ ጋር ጁላይ ማለት እንግዲህ ጁላይ ሰላሳ አንድ በፈርን ሀዋርድ ዩኒቨርሲቲ ፖስት የሚያደርገው ትልቅ ኢትዮጵያን ኤዱኬሽን አንድ ኮሚኒቲ ኢንጌጅመንት በሚል ላስት ይር ባለፈው አመት ባደረግነው ም ኢትዮጵያ ሄደን ባለፈው ደግሞ ቱ ታውዘንድ ናይንቲን ኢትዮጵያ ሄደን ብዙ ካምፔን አድርገናል። እሱ እንደገና ዋን ፊት ለሚባል ዲጂታል እናንተ ጋር እንደገና ደግሞ ከላይ የነ ወንፈል ግሩፕ አሉ። እነሱ እነሱ ሆነ ዋሽንግተን ዲሲ ላይ ትልቅ ስብሰባ ቀደሚቱን በሚመለከት ና ቱ ታውዘንድ ትወንቲ ከዛ በኋላ የምንሰራው ስራ ምን ይሁን በሚል ከዚህ በፊት የተራኑን ክለቅ ለማድረግ ነበር ሀሳባችን። እሱን እንኳን ልናደርግ አልቻልንም። ግን ምንድን ነው ጎበዝ ና ጭት መውጫ በጣም ይባላል። እና አሁን ምን አድርገናል መሰለህ? እነዚህን ጉዳዮች ከአሁን ጀምሮ እስከ ሜይ ድረስ በየሳምንቱ ሁለት ሁለት ሰዓት ሁለት ሁለት ሰዓት በዙም ሶሻል ሚዲያ እየተገናኘን ሴሚናሩ እና ኮንፈረንሱ እየተካሄደ ነው። አሁኑ መማር ሊቆም የሚገባው ጉዳይ አለመሆኑን የሚያስረግጡት ዶክተር አበበ አሉ የተባሉ አማራጮችን በማሰስ እሳቸውና አጋሮቻቸው የሚቻላቸውን እንደሚያካፍሉ ነግረውኛል።

ከቡራዩ የከተማ ጸጥታ ኃላፊ ኮሚሽነር ሰለሞን ታደሰ ግድያ ጋር በተያያዘ በቁጥጥር ስር የዋሉ አንዳንድ ግለሰቦች የት እንደታሰሩና በምን ሁኔታ ውስጥ እንዳሉ ለማወቅ አልቻልንም ሲሉ ቤተሰቦቻቸው ተናግረዋል። የኦሮሚያ ክልላዊ መንግሥት ግን የተጠቀሱት ግለሰቦች በቡራዩ ግድያ ወቅት በቁጥጥር ስር ከዋሉት መካከል አይደሉም፣ በክልሉ ፖሊስ እጅም አይገኙም ብለዋል። ጸሐይ ዳምጠው? ወይዘሮ ለልሴ ፍቃዱ የመምህር ሰኚ አምሳሉ ባለቤት ናቸው። እርሳቸው እንደሚሉት መምህር ሰኝ የካቲት 14 2012 ዓ ም ለስራ እንደወጡ አልተመለሱም። በሪፍት ቫሊ ዩኒቨርሲቲ ቡራዩ ቅርንጫፍ መምህር የሆኑት ባለቤታቸው በዛው ቀን አዲስ አበባ ለስራ እንደተላኩ አለመመለሳቸውን ነው ወይዘሮ ለልሴ የሚያብራሩት። የተያዘው እዛን ቀን እንሱ ለስራ ወጥቶ ነበረ። ወደ ከተማ ማለት ነው፣ ወደ አዲስ አበባ እና ከዛ ስሲመለስ ደግሞ እሱ አካባቢ ደርሶ ታክሲ አጣውኝ፣ ታክሲ የለም፣ ታክሲ አጣውኝ፣ በቃ እንዴት ነው ማደርጉ? አለኝና እኔም እዛን ቀን ርብሻ ነበረ እዚህ አካባቢ ብሩሀየው አካባቢ፣ እኔም በቃ እዚህም እኮ ሰፈር ትክክል አይደለም፣ ሰላም አይደለም፣ ታክሲ ካጣት መንገድም ዝግ ነው እዛ ደር አልኩት። እሱ ደግሞ በቃ እኔ ጓደኛ ቤት ነው ማድረው አለኝ እዚህ አዲስ ሰፈር አካባቢ ጓደኛ ያለ እሱ ጋር ነው ማድረው አለኝ። እና እዛ ውደር ችግር የለም ሰፈር ሰላም አይደለም አልኩት እኔም እና እዛ አደረ እዛው። ሌሊት ስምንት ሰዓት አካባቢ ሄዶ ወስዶት ሄዱ አሉ በቃ ከሱ ጋር ጓደኛውም ከሱ ጋር ተያዘ። ጓደኛው ደስታ መርጋ ነው የሚባለው ስሙ። እሱ አሁን ተፈቷል። ሁለት ሳምንት ነው ታስሮ የተፈታው ማለት ነው። ጓደኛው ራሱም የት እንደታሰሩ እንዴት እንደነበሩ ምንም የማውቀው ነገር የለም አለ ጓደኛው ራሱ ማለት ነው። እሱ ከተፈታ ሰፈር አካባቢ ነው የራሴን ያገኘሁት አለ። እንዴት እንዳመጡኝም ምንም ማቆ ነገር የለም አለ። ወይዘሮ ለልሴ አክለውም ባለቤታቸው በወጡበት ከቀሩ አንድ ወር ከሁለት ሳምንት ያለፋቸው መሆኑን ተናግረዋል። ሌላ የገቢ ምንጭ እንደሌላቸውና አንድ ልጃቸውን ይዘው እየተቸገሩ መሆኑንም ገልጿል። ስራ የለኝም፣ የገቢ ምንጭ የሚባል ምንም ነገር የለኝም። የቤት ኪራይ ውስጥ ነው የምኖረው፣ ምንም የለኝም። በቃ ቤት ውስጥ ብቻ ልጅ ይዤ በጣም እየተቸገርኩ ነው ያለሁት ያለ ጥፋት ያለ ምንም ከስራው ላይ ከቤተሰቦቹ ላይ ተወስዶ ለምን እንደዚህ ታፍኖ ሰው ይቸገራል? ምንም በቃ የት እንዳለ ማወቅ ነው የምፈልገው እኔ። አቶ ቀበና ዱሜሳ የመምህር ደሳሌን ዱሜሳ ወንድም ናቸው። ወንድማቸው በቄለም ወለጋ አንፍሎ ወረዳ ዳላሾሪ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን ገልጿል። ወደ አዲስ አበባ በመጡበት አጋጣሚም እንዴት በቁጥጥር ስር እንደዋሉ ለአሜሪካ ድምፅ አብራርቷል። ዌ በባሌ ዳዌ ሶራኒ በሚባል ቦታ ለአራት ዓመታት አስተምሯል። ከዛ በኋላ ወደ ቄሌም ወለጋ ሙጊ ከተማ ተዘዋውሮ በማስተማር ላይ ነበር። በአካባቢው ያለው የጸጥታ ሁኔታ አስጊ በመሆኑ ስራውን ለቆ ወደ አዲስ አበባ ሄዶ ነበር ስራ እፈልጋለሁ ብሎ አለም ገና ከተማ ወደሚገኙ ጓደኞቹ ሄደ። በየካቲት አስራ አራት ሁለት ሺ አስራ ሁለት አመተ ምህረትም በኦሮሚያ ፖሊስ አባላት በቁጥጥር ስር እንደዋለ ጓደኞቹ ደውለው ነገሩኝ። ከዛን ቀን ጀምሮ በሁሉም ፖሊስ ጣቢያዎች አፈላለጌ ላገኘው አልቻልኩም። አቶ ቀበና እንደተናገሩት መምህር ደሳለኝ እስካሁን የት እንዳሉ ባለመታወቁ ቤተሰባቸው ጭንቀት ውስጥ ይገኛል። የካቲት 14 2012 ዓ ም ነበር የቡራዩ ከተማ የጸጥታ ጽህፈት ቤት ኃላፊ ኮሚሽነር ሰለሞን ታደሰ ማንነታቸው ባልታወቀ ታጣቂዎች የተገደሉት። በዚሁ ጥቃት አንድ የከተማው የመንግስት ስራ ኃላፊ እና ሌላ አንድ ሰው ቆስሏል። ይህንኑ ጥቃትና ግድያን ተከትሎ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን የኦሮሚያ ክልል መንግስት ሲገልጽ ቆይቷል። የቡራዩ ከተማ ነዋሪዎች የሆኑት መምህር ሰኚ አምሳሉ፣ መምህር ደሳሌን ዱመሳ፣ አቶ ሶላን ኃይሌ፣ አቶ ለታዊርቱ ና አቶ ዩሱፍ አሊም በቁጥጥር ስር ከዋሉት መካከል መሆናቸው ነው ቤተሰቦቻቸው የሚናገሩት። በኦሮሚያ ፖሊስ በቁጥጥር ስር ከዋሉት ቀን ጀምሮ ግን የት እንዳሉ አለማወቃቸውን እነዚህ ቤተሰቦች ገልጿል። የኦሮሚያ ክልላዊ መንግስት ግን የተጠቀሱት ግለሰቦች በቡራዩ ከተማ ከተፈጸመው ግድያ ጋር ተያይዞ በቁጥጥር ስር ከዋሉት መካከል አለመሆናቸውን አስታውቋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ተከታዩን መልስ ነው የሰጡት። በቡራዩ አካባቢ ተፈጥሮ በነበረው ችግር የጸጥታ ኃይሉ በወሰደው እርምጃ የተጠረጠሩ ሰዎችን በመያዝ ሁለት ነገር ነው የተደረገው። አንደኛው በከባድ ወንጀል የተጠረጠሩ ግለሰቦች ወደ ህግ እንዲቀርቡና ወንጀላቸው እንዲጣራ የተሰራ ስራ ነበር። ሌሎቹ ደግሞ ተመክረው ከስህተታቸው ተምረው ወደ ቤተሰቦቻቸው የተመለሱም ነበሩ። ስለዚህ አንቺ ስማቸውን የጠቀሽልኝ ግለሰቦች ከኦሮሚያ ፖሊስ ባደረግኩት ማጣራት በወቅቱ ተጣርቶ የተለቀቁም ሊሆኑ ይችላሉ። አሁን ባለው ሁኔታ ግን በፖሊስ ኮሚሽኑ እጅ የሉም ይህንን የሚያሳይ መረጃም እንደሌለ ነው ማጣራት የቻልኩት። በዚህ ዙሪያ ተጨማሪ መረጃ ካገኘን ይዘም ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምቶ ነኝ ከአዲስ አበባ። የኮቪድ-19 ወረርሽኝ ጥፋት ለመመከት መረጃዎች ያላቸው እርባና ከፍ ያለ ነው። የመረጃዎችን ትክክለኝነት ለማረጋገጥ ግን ሌላ መላ ያስፈልገዋል። አንድ የደቡብ አፍሪካ ተቋም የተጣሩ መረጃዎችን በሚሊዮኖች ለሚቆጠሩ ሰዎች በማዳረስ ላይ ይገኛል። እንዴት? ሳሌም ሰለሞን ለእንግሊዝኛው አገልግሎት ያስተናዳችሁን ወደ አማርኛ መልሰነዋል። በአንድ የደቡብ አፍሪካ ድርጅት የተሰራ የዋትሳፕ ላይ መረጃ ማሰራጫ ስርዓት በዓለም ላይ የሚገኙ በሚሊዮን የሚቆጠሩ ሰዎች የኮሮና ቫይረስን በተመለከተ ትኩስ መረጃዎችን እንዲያገኙ እያገዘ ነው። ቫይረሱ ከመዛመቱ አስቀድሞ ፕሬክሌት የተሰኘው ተቋም በታዳጊው ዓለም ለሚኖሩ ሰዎች ጤናቸውን የሚያሻሽሉበትን መተግበሪያዎች ሲያዘጋጅ ሰንብተዋል። ከስኬታማ መተግበሪያዎቹ መካከል አንዱ ማም ኮኔክት ወይንም እናት አገናኝ የተሰኘ አውታር ነው። ለነፍሰ ጡር እናቶች ትኩስ መረጃ ያደርሳል፣ ከአገልግሎቶች ጋርም ያገናኛል። የድርጅቱ ኃላፊ ጉስታቭ ፕሬክለት የኮሮና ቫይረስን በተመለከተ ተመሳሳይ አገልግሎት ማሰናዳት እንደሚቻል አጢኗል። የደቡብ አፍሪቃ መንግሥት የቀጥታ ስልክ መገናኛዎችን ቢያዘጋጅም ከፍተኛ መጠን ያለውን ጥሪ ማስተናገድ አልቻለም። ከቆይታ በኋላ ደግሞ የተሳሳተ መረጃ መሰራጨት ጀምረዋል። ተገልጋዮቻችን የሚታመን የመረጃ ምንጭ አለማግኘታቸው ጉዳይ አሳሰበን። በተለይ የእንቅስቃሴ ገደብ ከተጣለ በኋላ ሰዎች ባሉ ባልተውሽ ምክንያት የየራሳቸውን ጤና ለመጠበቅ ምን ማድረግ እንዳለባቸው ባለመገንዘባቸው በእጅጉ ተጨንቀዋልን ያሉት ፕሬክለት Looking for the latest coronavirus updates? Stop searching or panicking and start chatting. Just add 0600 123 456 to your contacts and start a conversation on WhatsApp with the word hi. አገልግሎቱ በአስር ቀናት ውስጥ 3.5 ሚሊዮን ተጠቃሚዎችን ለማፍራት ችሏል። የዓለም ጤና ድርጅትም ተመሳሳይ ይዘት ያለው አውታር እንዲገነባለት ፕሬክሌት ድርጅትን አድርጓል። ከአውታሩ ዋነኛ ገቦች መካከል አንዱ ወረርሽኙን በተመለከተ የሚወጡ የተሳሳቱ መረጃዎችን ማምከን ነው። አገልግሎቱን በተጨማሪ ቋንቋዎች እናደርሳለን። በአውታሩ ላይ መረጃ ከማጋራት አልፈን ሀሰተኛ መረጃዎችንም እንጠቁማለን። አንዳንዴ ትክክለኛ መረጃዎችን መለጠፍ ብቻ ሳይሆን ሀሰተኛ መረጃዎችን አንስቶ ማምከን ያስፈልጋል። ከዚህ ወረርሽኝ ጋር በተገናኘ የተሳሳተ ግንዛቤ አለ። እነዚህን ሀሰተኛ መረጃዎች የማምከን ስራዎች ሁሌም እንሰራለን ያሉት የፌስቡክ ተቋም ንብረት የሆነው ዋትሳፕ በታዳጊው ዓለም በእጅጉ እውቅ የመገናኛ መንገድ ነው። ኢሜይልና ፌስቡክን በመተካት ቀዳሚ የመገናኛና የትስስር መላም እየሆነ ነው። በመላው ዓለም ከሁለት ቢሊዮን በላይ ተጠቃሚዎች አሉ። ማምቺ ጂዲዲማ የዋትሳፕ ትብብርና የንግድ ማጎልበት አባል ናቸው። ለቪኦኤ በጻፉት የኢሜይል መልእክት ዋትሳፕ በዚህ ወሳኝው ጥንቅት ጊዜ ሊወስዱ የሚችለው እጅግ ጠቃሚው እርምጃ ሰዎችና ወሳኝ የኮሮና ቫይረስ መረጃዎችን የሚሰጡ የጤና ባለስልጣናት በቀጥታ እንዲገናኙ ማገዝ ይመስለናል ብለዋል። ጀዴድማ ተቋሙ የዓለም ጤና ድርጅት የሚያስተላልፋቸው መልእክቶች በበርካታ ዓለም ውስጥ ላሉ ተጠቃሚዎች በማንቂያ መልኩ እንዲዳረስ እያደረገ እንደሆነ ተናግረዋል። ከሀገራቱ መካከል ህንድ፣ ናይጄሪያ፣ ደቡብ አፍሪቃ፣ እስራኤል ብራዚልና እንግሊዝ ተጠቅሰዋል። በዚህ መረጃ የማዳረስ ሂደት አሉባልታውን ከእውነታው መለየት እንደተካተተም ተናግረዋል። የፕሬክሌት ድርጅት ኃላፊ አውታሩ በፍጥነት መለመዱ ከጠበቁት በላይ እንደሆነባቸው ይናገራሉ። ያልተጠበቀ ስኬት ነው። አገልግሎቱ በተጀመረ በአስር ቀናት ውስጥ የዓለም ጤና ድርጅት መስመር ከ12 ቢሊዮን በላይ ተጠቃሚዎችን አትርፏል። አረበኛ፣ ስፓኒሽ፣ ፈረንሳይኛ ቋንቋዎችን ጨምረናል። ሌሎች ቋንቋዎችም ይጨምራሉ። ሰዎች በግልጽ የሚያገኙት መረጃ ጠቃሚ ሆኖላቸዋል። መጪው ጊዜ በተጠቃሚው ግንዛቤና ጤና ላይ ውጤት ማምጣቱን መመልከቻ ይሆናል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላቸው የመሰናደው አርታኢ ኤልያስ አስማራይ የመሰናደው አቀናባሪ የደንገረመው በዜና እኔ ሀብታ ሙዝዩም ደግሞ በመስተንግደው አብረናቸው አምሽተናል። የነገ ሰው ይበለን። ደህና እደሩ።